የወጣቶች ዓለም ባለፈው ሳምንት በኦሮሚያ ክልል ከተካሄዱ ግጭቶችና ጥቃቶች ጋር በተያያዘ እንደ ፌስቡክና ዩቲዩብ በመሳሰሉ የማህበራዊው የመገናኛ ዘዴዎች በርካታ መረጃዎች ተሰራጭተዋል። ከነዚህ መካከል አብዛኞቹ የአንድ እውነት ጫፍ ላይ ተመርኩሰው ብቻ ወይም ጨርሶ የተሳሳተ መረጃ የሚያስተጋቡ እንደነበሩ ብዙዎች ትዝብታቸውን አካፍለውናል። ወሎ የሚኖረው ጀማል በፌስቡክ ላይ አመኔታ ስላጣው ሰሞኑን የሆነውን የተከታተልኩት ከመደበኛ የመገናኛ ብዙሃን ነው ይላል። ለመሰለሽ ይህን እያልኳለሽ በፌስቡክ ብዙ እውነታዎችን ልናምናቸው አልቻለ። አንዳንድ ዝም ብሎ አልባልታዎች የሚንዞሬችም አሉ። ያሁን ይሄን እንደ መረጃ ብለን ብንይዘውም በብዙሀን እኛ በእምነት በበላይነት በሀቅ ወይም በእውነታ የምናየው በአሁን ታርጌት ታርጌ የማሆኒ አማራ ቴሌቪዥንና አሜራ ሬዲዮ ነሆን እያዳመጥና እየተከታተል ያለ አመኒታህን እንድታጣ ያደረገህ ምንድን ነው? በኢንተርኔት የሚሰራጨቱ መረጃዎች ያልተሰራውን ተሰርቷል እያሉ የሚዋሩ አንዳንድ ልጆች ብዙ በአካባቢያችንም ስናይና ስንሰማ የነበረ ትንሽ ትል ትንሽ ነገሮች ትልቅ አድርገው ወደ ሰፊ ቦታ እንዲደርስና እንዲናፈስ እያደረጉ የሚልኩ ስላሉ ከዚህ የተነሳ የፌስቡክ ሚዲያውን ብዙ እውነት አድርገን አንቀበለውም። አሁን ኢትዮጵያ ውስጥ ስላለው ሁኔታ ፌስቡክ ላይ የማያቸው ያልተጣሩ ወሬዎች ያሳስቡኛል። የሚለው ሌላው ወጣት ደግሞ ሀለላ ነው። የአዲስ አበባ ነዋሪ ሲሆን እውነታዎችን የሚያጣራው በራሱ መንገድ ነው። አዲስ አበባና አካባቢ ያለው ነገር በተሳሌ መጠን አካባቢ ህግ እውነታውን ለማደናገር ሞክራለ። ክፍለ ሀገር ግን አንገብጋቢ እና መውጣ አለብኝ የምንላቸውን ነገሮች በስልክ ላገኝ ታደረጋሉ። ከዚያ ውጭ ግን ያው በትዝብት ነው ማለት ነው። ደግሞ እውነት ሆኖ ደግሞ የሚቀበላቸውም አሉ። ለምሳሌ የመንግስትም የግሉ ሚዲያዎች እዛ ላይ ፖስት የሆኑ ነገሮች በትዊተር የነሱ ስለመሆናቸው ካሪ አደርኩኝ። እነዛ አሁን በዜናም በተለያዩ መልኩም ለሚከታተል እንደዛ የሚቀበላቸዋሉ ግን ፌስቡክን በቃ የወረደው ነገር እንዳልተወክም ነው ብዬ የተቀብዬም አላውቅም። በኦሮሚያ ክልል የሚኖረው ጀማል ደግሞ ሰዎችን በአሁን ሰዓት ስሜታዊ እያደረገ ያለው ከፌስቡክ የሚያገኙት መረጃ ነው ይላል። እሱ እንደሚለው ወጣቶች ከእውነተኛ መረጃ አሁንም ርቀዋል። ለዚህም ምሳሌ አለው። አሁን እኔ ያለው ኦሮሚያ ክልል ሀገር ውስጥ ነው ያለው ነገር ግን የበለጠ ከኛ የበለጠ ወሬ ያለውና ስለ ሀገር ውስጥ ፖስት እያደረገ ያለ ሀገር ውስጥ ያለው ሳይሆን ውጭ ሀገር የሚኖሩት ናቸው። አንድ ጊዜ የሆነ ሰዎች ተጣልቶ ባንክ ቤት አካባቢ ተሰበሰቡና ለምሳሌ ባሌ ሮቤ ላይ የተካሄደ ያለፈ ታሪክ ነው በሁለት ሺ አስር አስራ አንድ ይመስለኛል። ሰዎች ተሰብስቦ እዛ ጋር እያሉ ይሄኛው ሰው ይቆምና ቪዲዮውን ይቀርጣል። ይኸው ዛሬ ባሌ ሮቤ ላይ ባንክም ተዘረፈ እንደዚህም ሆነ ብሎ ለዛ ሰው ወዲያውኑ አፕሎድ አደረገለት እሱ ደግሞ ተመልሰው ፖስት አደረገ። እኔ ደግሞ በአካል እዛ ነበርኩኝ እንደዛ ማለት ነው። बताएं नगर निगमनगर जम्मू खालसा मारे የተማሩት ናቸው ሀገርን የሚያጠፉ ያሉ ማለት ነው። ያልተማረውማ ከዚህ ጉዳይ ስ አምስቱ እየሰማ እዚህ ግን ፌስቡክና እንትጋቱ አይጠቀሙ እሱን መሞት ብቻ ነው ማለት ነው። ጀማል በተለይ በሃይማኖትና በብሔር ላይ ያተኮረ የጥላቻ ንግግርና የሐሰት ወሬ እንዲቆም ለተጠቃሚዎች ግንዛቤ ማስጨበጥ መፍትሄ ነው ብሎ ያምናል። የህግ ባለሙያው አቶ ሳሙኤል ጌታነህ የፌስቡክ ተጠቃሚ ናቸው። ተጠቃሚው በትክክለኛ ስምና ምስሉ ተመዝግቦ ቢገለገል ኖሩ የተጠያቂነት ስሜት በተፈጠረ ነበር ይላሉ። ሰዎች ለተለያየ እኩይ ተግባር እየተጠቀሙበት ነው ያለው። ለምሳሌ እንደኛ ባለ ሀገር ውስጥ መነሻው ባልታወቀ በሐሰት ስም ሁሉም አክቲቪስት ወይ ደግሞ የመብት ተሟጋች ሆኖ እየወጣ ክብር አልባ የሆነ ዘለፋ አከል የሆነ አንዳንዴ ደግሞ እንዲያውም ውሸት የሆነ የተጋነነ ነባር ህዝቦችን በኢትዮጵያውያን አሁን ጃንት የሆኑ ብሔር ብሔረሰቦች አሉ ኢትዮጵያ ውስጥ። ለምሳሌ ትልቁ የምንላቸው ኦሮሞና አማራው ቤተሰብ ያልሆነ የውሸት ትርክቶችን እውነት በማስመሰል ምክንያቱም ውሸት ሲደጋገም እውነት እንደሚመስል ህዝቦችን ለማለያየት እየተጠቀሙበት ስለሆነ ነው። እንትን የምለው እኔ በነገራችን ላይ በትክክለኛ ስሜ ነው የምጠቀመው። ሰዎችን አድን ማድረገውም ራሱ ለይቼ ነው ማናቸው ጓደኞቻቸው ብዬ ነው ምክንያቱም ያልሆኑ ሰዎች አንዳንዱ ጽንፍ የያዘ የእምነት ተከታይ ሊሆን ይችላል። አንዳንዱ ጽንፍ የያዘ የዘውግ ተከታይ የዘር ጎሳ ተከታይና በቃ በአጠቃላይ በሰው ልጆች በዘመኑ የግንኙነት ትንን የማይመጥን ነገሮች ስለሚተላለፉበት ነው። እኔ በከፊል ነው ማምነው ብዬ የምለው። ከህግ አንጻርም ህጉ ኢትዮጵያ ውስጥ ገና እየጸደቀ ስለሆነ አሁን ክትትሉን ከባድ ያደርገዋል ይላሉ የህግ ባለሙያው። ይህ የጥላቻ ንግግርን ለመከላከል የተረቀቀው ህግ ቢጸድቅም እንኳን ስለ ተግባራዊነቱ ያላቸውን ስጋት አቶ ሳሙኤል ጨምረውም ገልጸውልናል። ብዙውን ጊዜ ተግባር ላይ አይውሉም ያወጣው አካል ራሱ መልሶ ሲያፈርሳቸው፣ ወይ ደግሞ አክቲቭ ሳይሆኑ ነው የሚቀሩት። አሁን ካለው ሁኔታ ይሄ ህግ ቢወጣም የመንግስት አቅም ኖሮት ውጭ ሀገር ኖሮ ይህን ለሚሰራው ተቀጥሮ ገንዘብ እየበላበት ህዝብና መንግስትን፣ ህዝብና ህዝብን የሚያባሉ አካላትን ፌስቡክን ላልተገባ መስመር የሚጠቀሙ አካላትን እኔ የሚከታተልበት ወይ ደግሞ እነሱን እንትን የሚልበት ሌጋል ግራውንዱ እኔ ከቴሪተሪ አልፎ እንዴት ሊጠቀምበት እንደሚችል ለእኔ እንቆቅልሽ ነው። የሆነ ሆኖ ግን ህጉ መውጣቱ ስነ ነገር ይቀርፋል፣ ሙሉ በሙሉ ባይሆንም የተሰ ለምሳሌ ውጭ ሀገር ሆኖ ለንደን ጀርመኒ ኦር ዩኤስኤ ሆኖ ጥላቻ እንትኑን ይህን አፍራሽ ፕሮፓጋንዳ የሚነዱትን የሚነዙትን ሰዎች ለመቆጣጠር እዚህ ሆኖ ምናልባት የሚዘጋበት ቴክኖሎጂካል ምንስ ከሌለው በስተቀር በህግ ተጠያቂ የሚያደርግበት እንትን የለም ፣ ዓለም አቀፍ ስምምነት ከሌለ በስተቀር በርካታ ወጣቶች ፌስቡክ ውስጥ መረጃ የሚያፈላልጉት ሀገር ውስጥ በቂ መረጃ ስለማያገኙ እንደሆነ በመግለጽ መደበኛ የመገናኛ ብዙኃንን ይወቅሳሉ። በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽን ትምህርት ክፍል ኃላፊና መምህር ዶክተር ጌታቸው ጥላሁን አሁንም ኢትዮጵያ ውስጥ በመገናኛ ብዙኃን ዘንድ የነበረው አፈና ቢነሳም አሁን ድረስ እና ሚዛናዊ ያለመሆን እንዳለ ያስረዳሉ። ከዚህ ከአዲሱ ለውጥ ጋራ በተያያዘ ምንም ጥርጥር የለውም። የሚዲያውም ይሄ ለዘመናት ሸፍኖት የነበረው ቆፈን ወይም አፈና ተነስቷል፣ ለቋል። ከዚህም የተነሳ በተለይም በመጀመሪያዎቹ የለውጡ ወራት አካባቢ በብዙ መልኩ በጥሩ ሁኔታ ሚዲያው ይሄድ ነበር። አሁን እኮ ብዛም የዛን ጊዜ በጀመረው ፍጥነትና የጥራት የብቃት ደረጃ እየሄደ ነው ለማለት ያስቸግራል። በግራና በቀኝ ያለውን ነገር ለሚገባ መርምረው ሚዛናዊና ምሉ የሆነ ይዘትን በማቅረብ ረገድ እኮ ብዙ ውስንነት ነው ያለው። ለዚህም ሰሞኑን ኢትዮጵያ ውስጥ ያለውን ወቅታዊ ሁኔታ እንደ ምሳሌ ጠቅሳሉ ሰሞኑን የተከሰተው ጆሀር ላይ ሊሆን ነው ከተባለው ችግር ጋር ተያይዞ ባለው ጉዳይ ላይ ሚዲያው ምን ያህል የት ድረስ ሄደ? ተጠየቅን ከማምጣት ጉዳዩን ፈልፍሎ እውነቱ የቱ ጋር ነው የሚለውን ነገር ከማውጣት አንጻር የትኛው ሚኒስትርማ የት ድረስ ሄደ የሚለውን ብንጠይቁ እኮ መልስ የለም። ከኢቢሲ ጀምሮ ነፋናን ቢሆኑ ሌሎችን ቢሆኑ የየመንግስታቱን የፌዴራልን ይሁን የክልሉን መንግስት መግለጫዎች ከማንጸባረቅ ባሻገር ምንም እኮ የሚሰሩት ስራ የለም። ስለዚህ ደግሞ ሰው የዚህን ነገር ምንነት ምክንያቱን እና ደግሞ እንድምታውንም ጭምር ለማወቅ እንግዲህማ እንደውም ከደህንነትም ከምንም ጋራ ተያይዞ ስላለ ወደዛው ወደ ሶሻል ሚዲያው ነው እንግዲህ የሚሄደው። ይሄ ሜንስትሪም ሚዲያው እንደሚገባ ጉዳዩን ይዞ መሄድ እስከሚችለው ጥግ ድረስ ሄዶ ፈልፍሎ ካወጣና ከነገረው በቃ ከዛ በኋላ እንደውም ሌብል ሁሉ ሊያደርገው ይችላል። ይሄ ይሄ ኢንትረስት ስላለው ነው ይሄ ያ ኢንትረስት ስላለው ነው ብሎ በሶሻል ሚዲያው የሚመጣውን ኮንተንት በየራሱ የመገምገም የመተርጎምና የየራሱን ብያኔ የመስጠት እድል ያገኛል። በማህበራዊ መገናኛ ዘዴዎች አማካኝነት የእውነትም ይሁን የሀሰት መረጃዎች በቀላሉ ከመገናኛ ብዙኃን ቀድመው ይደርሳሉ። ስለሆነም የተከማቸውን ያልተረጋገጠ ጥሬ መረጃ የሚያጣራው ወይም የሚያመዛዝነው ራሱ ተጠቃሚው ይሆናል። ስለሆነም ተጠቃሚው አብዛኛውም ወጣት የሆነው በራሱ መንገድ መረጃውን እንዴት ማጣራት ይኖርበታል። ወጣቱ ይልቅ ግን ማድረግ አለበት ምለው መስከን ነው የሚመጣው ጉዳይ ምንም እንኳን ከኔ አንግል ከኔ ወገንም እንኳን ቢሆን በዛ ላይ ተመስርቶ የሚወስደው መረጃ እና አእምሮዬን በዛ ባያስቁት ሚዛናዊ ባልሆነ በተዛባ መረጃ ኦብሰስ ሊባረኩት በሞላሁት ቁጥር የሚኖረኝ ምላሽ በሌላው ላይ ብቻ ሳይሆን ተመልሶ በኔም ላይ ተጽዕኖ ማምጣቱ አይቀርም። ቅድም ብዬሻለሁ፣ ብዝሃነት ያለን እኛ በብሔር በቋንቋ፣ በሃይማኖት፣ በአመለካከት፣ በትምህርት በብዙ በብዙ በሶታ ይሄንን አኮሞዴት የሚያደርግ ፕላትፎርም ቢፈጠር ቢያደግ ጥሩ ነበረ። ያ በሌለበት ግን ሁሉም ቆም እያለ ወል መረጃውን ማግኘት መፈለጉ እንዳለ ሆኖ፣ ግን ወደ ምላሽ ከሚሄዱ የሆነኝ ብሎ ከመውሰድ እና እንዳለ ከመቀበል እና ከመስረጎ ይልቅ ባላንስ የማድረግን የግራውንም የቀኙንም ነገር የማየትን የመመርመርን ወደ ውሳኔ ወደ ምላሽ ከመምጣታቸው በፊት ቆም ብለው በሌላኛው ቨርዥን በሌላኛው አንግል ደግሞ ያለውን ነገርም ደግሞ የመመርመር እና የማየት የመስማት ከዛ በኋላ የራሳቸውን ነገር ደድስ የማድረግ ልምምድ ሊያደረጉ ይጠቅማል ብዬ አስባለሁ ይላሉ፣ በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽን ትምህርት ክፍል ኃላፊና መምህር ዶክተር ጌታቸው ጥላሁን። ወጣቶች በተለይ ከማህበራዊ የመገናኛ ዘዴዎች መረጃን ሲያሰባስቡ መገንዘብ ያለባቸውን ጉዳዮች የቃኘው የወጣቶች አለም ዝግጅታችን የስካሁኑ ነበረ። ለዝግጅቱ ልደታ አበበ ነኝ። መልካም ምሽት።